ቢና ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የሳምንቱ መጨረሻ የጋቢና የሳተላይት ዝግጅትን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዘር ነኝ። በቅድሚያ በዛሬ ጋቢና በተከታታይ ስናቀርብ የቆየነው ቦሌ ቦሌ ዝግጅት በውጭ ሀገር መሰረታቸውን አድርገው ወደ ኢትዮጵያ የሚገቡ ፖለቲከኞች እንደዚሁም የለውጥ አቀንቃኞችን ኑሮ ተስፋ፣ እንደዚሁም የወደፊት ስራቸውን እናስቃኛቸዋለን። በዚህ በውጭ ሀገር የሚኖር አንድ ፖለቲከኛና ልጁ የሚያደርጉትን የአባትና የልጅ ውይይት እናሰማቸዋለን። ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክትጨርስ ነበር። ፋክት ሃይስኩል ለመጨረስ አንድ አመት ሲቀርህ እንደወስን ያደረገኝ ያንዳርጋቸው መታሰር ነው አንዳርጋቸው መታሰር የባሰ አስጨከነን ጨካኝ ያደረገን እንድንሄድ አደረገን። በሌላኛው ዘገባ በሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋትን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ይዘናል። የህግ ባለሙያዎች፣ የፖለቲካ እንደዚሁም የሰብአዊ መብት ድርጅቶች መሪዎችን እንደዚሁም ደግሞ ተንታኞችን ይዘናል። ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋልና ይሄን ችግር ለማስወገድ ፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ጋቢና ቪኦኤ ለስ ክሮስ ቦንደሪስ ቱገዘር። የኢትዮጵያ መንግሥትና በውጭ ሀገር የሚኖሩ ተቃዋሚዎች ልዩነቶቻቸውን አቻችለው አብረው ለሀገር ብልጽግና ለዴሞክራሲ ሥርዓት ግንባታና ሀገራዊ ሰላምና ዕርቅ ለመሥራት መስማማታቸውን ተከትሎ ከዚህ ቀደም የኢትዮጵያ መንግስትን በመተቸት በመቃወም አልፎም የትጥቅ ትግል ሲያካሂዱ የነበሩ ወደ አዲስ አበባ መመለስ ጀምረዋል። ጋቢና ቪኦኤ አዲስ በጀመረው ቦሌ ቦሌ ተከታታይ ዘገባ ከወጣት እስከ ጎልማሳ ከተለያዩ የፖለቲካና የማህበራዊ ለውጥ እንቅስቃሴ መሪዎች ጋር ወደ ሀገራቸው ከመግባታቸው በፊት ያለፈው ታሪካቸውን ተስፋቸውንና የወደፊት እቅዶቻቸውን እየጠየቀ ይገኛል። የአርበኞች ግንቦት ሰባት አመራር ኤፍሬም ማዴቦ የአስራ አንደኛ ክፍል ተማሪ ልጁን ቢኒያም ትቶ ወደ ኤርትራ ለትግል ሲገባ ወጣቱ ቢንያም ለአባቱ ድጋፉን ሰጠ። ዛሬ ቢንያም አባቱን ይጠይቃል። የፖለቲካ ተሳትፎውን የአባቱን የፖለቲካ ትግል፣ እንደዚሁም በቤተሰቡ ያሳደረውን ጫና ሁሉ አንስቶ ይወያያሉ። ላ ቃለ ምልልሳችን እኔ የምናደርገው በእንግሊዝኛ ነው። ምክንያቱም ሃሳቤም በተሻለ ለመግለጽ ስለሚያስችለኝ። አባቴ ላንተ አንዳንድ ጥያቄዎች አሉ በቅድሚያ እስኪ ስለ ራስህ ትንሽ ንገረን ወደ ዋናው ጉዳይ ከመግባታችን በፊት። ኤፍሬም የተወለደው ይርጋለም ውስጥ ነው። ታውቃለህ፣ ሲዳሞ ክፍለ ሀገር ዋና ከተማ ነበር ያኔ። ይርጋለም ነው የተወለደው። ሁለት ወሬ ሲሆን አባባናትዬ በስራ ምክንያት ተከይረው ወደ ሻሸመኔ አካባቢ አይተሃል፣ ኩየራ ሲሄዱ፣ ሁለት ወሬ ኩየራ ገባሁኝ። ኩየራ እስከ አራተኛ ክፍል ድረስ ተማርኩኝ። ከዛ አባባ ወደ ወደ አዋሳ ቦታ ነበረው መሬት ነበረው። ወደ አዋሳ ለመሄድ ወሰነ። ወደ አዋሳ ለመሄድ ሲወስን እኔም መጀመሪያ እኛ የመጀመሪያዎቹ መሰረት አልነበረም ትልቅ ታውቃለህ መሰረት እና አንተ መሰረት ፍቅራሽ እሱ መልስ ያለ ነው እስከ ሙሉ ሙሉ ጣን ትንሽ ነበረች እስከ ሙሉ ወልሲ ያለ ነው ወደ አዋሳ መጣል አዋሳ መጥቼ ኮምቦኒ ስኩል ሄዳለ ስለማይታል አዋሳ ኮምቦኒ ስኩል አምስተኛ ክፍል ተማሪ መሆን መሆን ጀመርኩኝ። የአዋሳ ልጅ መባል የጀመርኩት ያኔ ነው። እስከ ስምንተኛ ክፍል ድረስ ኮምቦኒ ተማርኩኝ። ኮምቦኒ ከተማርኩ በኋላ ስምንተኛ ክፍል ሳልፍ፣ የሚገርምህ አዋሳ ዘጠነኛ ክፍል ይኑር አይኑር አናውቅም። እኔ ስምንተኛ ክፍል እያለሁ አዋሳ ዘጠነኛ ክፍል አልነበረም። ስለዚህ አባባ ይርጋልም ወይስ ደብረዘይት የሚል ምርጫ ነበረው እና የጠቃላ አባባ የመካሬሱስ ሲዳሞ ክፍል ሀገር ውስጥ መካሬሶች ሲሄዱ ከመስራቾቹ አንዱ ነው። ስለዚህ ደብረዘይት በጣም ቆንጆ ትምህርት ቤት አላቸው። ቦርዲንግ ስኩል ኢትዮጵያን ኢቫንጀሊካል ኮሌጅ ወይም የኢትዮጵያ ወንጌላዊ ኮሌጅ የሚባል ኮሌጅ እና ሀይ ስኩል ያለው በጣም ቆንጆ ትምህርት ቤት አለ። እዛ ሞከረልኝ፣ ተፈተናሉኝ። አዋሳ ውስጥ የተወሰኑ ልጆች ተፈትነን፣ እኔ ብቻ አገኘሁኝ ስኮላርሽፕ አግኝቼ ደብረዘይት ኢቫንጀሊካል ኮሌጅ የልኩኝ። ለመጀመሪያ ጊዜ ከብዙ ኢትዮጵያውያን ጋር መገናኘት የጀመርኩት ያኔ ነው። በፖለቲካ መልኩ ባይሆንም ኢትዮጵያን በደንብ ማወቅ የጀመርኩት ያኔ ነው። ምክንያቱም እዛ ትምህርት ቤት ከወለጋ አይነት ልጆች አሉ፣ ከደቡብ ከባለ ከምስራቅ ከሀረር ከድሬዳዋ አይነት ልጆች አሉ፣ ከሲዳሞ ከየአካባቢ ከኤርትራ ከትግራይ ከወሎ ከጎንደር ከየአካባቢ የሚወጡ ልጆች ነበሩና የየራሳቸው እይታ አላቸው እና ከትንሹ ሐዋሳ ወጥቼ ትልቅ ዓለም ውስጥ መግባት የጀመርኩት ያኔ ነው። ዘመናዊ ቴሌቪዥን ያየሁት ባይ አንተ ቴሌቪዥን ያየ ነው ያደግኩት እኔ ዘጠነኛ ክፍል ገብቼ ቴሌቪዥን ለመጀመሪያ ጊዜ ያየሁት እዛ ትምህርት ቤት ውስጥ ነው። አዲስ አበባንም ለመጀመሪያ ጊዜ ያየሁት በነገራችን ላይ ያኔ ነው ዘጠኛ ክፍል ከገባ በኋላ ነው እና ደብረ ዘይት ሁለት ዓመት ተማርኩኝ። ዘጠነኛና አስረኛ ክፍል ጨረስኩኝ። ሁለቱ ከጨረስኩ በኋላ አብዮቱ ፈነዳ። እድገት በህብረት ዘመቻ የሚባል ነበረ። የዛ ዘመቻ ተሳታፊ ሆንኩኝ። ባይዘወይ ሞጆ ነው የዘመትኩት። ሞጆና መቂ ነበርኩ። እሱ ካለቀ በኋላ ተመልሼ እንደገና አዋሳ ሄድኩኝ። አስራ አንደኛ ክፍል አዋሳ ተማርኩኝ። አስራ ሁለት ክፍል ተመዝግቤ ወደ ህዳር አካባቢ ለማትሪክ ተመዝግቤ ህዳር አካባቢ ላይ ትምህርት ቆመ። ቤት ውስጥ አጥንቼ ማትሪክ አለፍኩኝ። ማትሪክ ካለፍኩ በኋላ አዲስ አበባ ዩኒቨርሲቲ ገባሁ። አዲስ አበባ ዩኒቨርሲቲ ገባሁ አራት ኢኮኖሚክስ የተማርኩት አራት ዓመት ጨረስኩኝ፣ ተመረቅኩኝ። እንደተመረቅኩኝ ማዕከላዊ ፕላን ተመደብኩ። ማዕከላዊ ፕላን አስመራ ወስድኝ፣ ወደ አስመራ ሄድኩኝ። አስመራ መጥቼ ለመጀመሪያ ጊዜ አስመራ ያየሁትም ያኔ ነው። አስመራ መጣሁ። አስመራ አምስት ዓመት ሰራሁኝ። ከአምስት ዓመት ከሰራሁ በኋላ ከአስመራ ተቀይሬ አርሲ የሄድኩኝ አርሲ ጄ አንድ ዓመት ከሰራሁ በኋላ አስመራ እያለሁ ስኮላርሽፕ አገኘሁ። ስኮላርሽፕ አገኘሁና ወደ ሆላንድ ሆላንድ ስኮላርሽፕ አገኘሁ። የእኛ ሰው አይደለም ብለው ከለከሉ። የእኛ ሰው አይደለም ማለት የፓርቲ ሰው አይደለም ማለት ነው። የኢሰፋ ሰው አይደለም ማለት ነው። ከለከሉኝ። ሁለተኛ እድል መጣልኝ ወደ ኢንግላንድ። አሁንም ተከለከልኩኝ። ከዛ አርሲ ሄጄ ተቀየርኩኝ። አርሲ አርሲ ሄጄ ለአውስትራሊያ ስኮላርሽፕ እንደገና እድል መጣልኝ። አሁንም እንደዛ ሆነ። የፓርቲ አባል ያለ የሚሆን እኔ ደግሞ የፓርቲ አባል ከመሆን ሁሉም ነገር ይቅርብኝ ብዬ ወስኛለሁ። ልክ የአውስትራሊያ ስኮላርሽፕ ሲቀርብኝ፣ ተሹ በቅርቡ የሞተው ወንድሜ ባላጎት፣ እሱ አሜሪካ ነበር። ከእሱ ጋር ተነጋገርኩና ኢትዮጵያ በቃች፣ ከኢትዮጵያ መውጣት ፈልጋለዋ አልኩኝ። እሱም ረዳኝ። በቃ አርሲ ቀፍቼ በኢትዮጵያ በቦያሌ በኩል ኬንያ ገባሁ። በአጠቃላይ ኬንያ አንድ አመት ብቻ ነው የቆየሁት። አንድ አመት ቆይቼ አሜሪካ ገባሁ። 1992 ማርች 6 ሐሙስ ወደ አርብ አጥቢያ አሜሪካ ገባሁ። እዚህ ዋሽንግተን ዲሲ አካባቢ የመቀመጥ ፍላጎት ነበረኝ። ግን ዋሽንግተን ዲሲ እያለ ብዙ ኢትዮጵያ ውስጥ ከኔ ጋር የሚማሩ ጓደኞቼ ጋር ተገናኘን። ሶስት ወር አካባቢ እንደተቀ እንደሆነ፣ እዚህ የመቀመጥ ፍላጎት አልነበረኝም። እኔ መማር ነው የሚፈልገው፣ ጓደኞቼ እንድሰራ ነው የሚፈልጉት። እኔ ከፍተኛ ትምህርት ፍላጎት ነበረኝ። ስለዚህ ሮኖክ ቨርጂኒያ እ ከተሹ ጋር ጀመሩ። ባይ ዘ ወይ ሮኖክ ቨርጂኒያ እያለሁ ነው ከአንተናት ጋር የተዋወቁት። እኔ እዛ ሴድ እሷ እና እህቷ እዛ ነበሩ። ተገናኘን። በጣም ኢትዮጵያዊ ይፈልጉ ነበር እነሱ እኛም ኢትዮጵያዊ እንፈልግ ነበር። እኛ እኛ ብቻ ነበር የመሰለን ኢትዮጵያዊ እኔ ተሹ ታየና ሂሩት፣ እነሱም ሁለት እህትማማቾች እነሱ ብቻ ይመስላቸው ነበር። እኔ አንድ ቸርች ውስጥ ተገናኘን። የአንተ መሰረት የሚጀምረው ከዛ ነው ከሳ ቀተሙቅን ከዛ ነው ወደዚህ መጣሁ። እሷም እኔ እንድማ በጣም ተገፋፋ ነበር ትፈልግ ነበር ወደዚህ መጣሁኝ። ጆርጅ ሜሰን ዩኒቨርሲቲ ገብቼ መማር ጀመርኩኝ። እሷም ከሮሎ ተቀይራ እዚህ መጣች። ፌርፋክስ ካውንቲ መኖር ጀመርን። ለዚህ ነው ፌርፋክስ ሆስፒታል ነው የኢትዮጵያ እና የኤርትራ ጦርነት ይጀምራል እና ትህርትራ ይረታቃለፍ ያን ጊዜ መጥፎ ጊዜ ነበር። በኢትዮጵያ እና በኤርትራ መካከል ነግሬ ደጋግሜ ነግሬ ያለው መጥፎ ጊዜ ነበር እና ሰዎች እኔም እሷም ስሜታዊ ሆነን፣ እኔም ከኢትዮጵያ ምንም ነገር የለም ማድረግ ጀመር፣ እናትም ከኤርትራ ምንም ነገር የለም ማድረግ ጀመረ። ታታይ አያትህ ከኢትዮጵያ ሊባረሩ ሲሉ በድንገት መጡ። እሳቸዋቸውን የተወለድከው እሳቸው እንጂ ላይ ነው። እኔና እናትህን አለ ልንቀጥል አንቻልም። ልንጋባ የወሰኑን ሰዎች ላለመጋባትስ እና ለአብሮራ ለመኖር ወሰነ ውሳኔ በሁኔታችንም በኩል በዚህ የተነሳ በአብዛኛው ቨርጂኒያ ውስጥ አንተ ከኔ ጋር ያደከው በርግጥ ከእናትህ ጋርም ተለያይከን። ከዛ እኔ ቨርጂኒያ መኖር ጀመርኩ። እናትህ ዲሲ ሙቭ አደረገች። በቃ እስከ 2008 ያለው ህይወታችን ይሄን ይመስላል። አስቀድመህ ከእናቴና ቤተሰቧ ጋር አለመግባባት የተፈጠረው የኢትዮጵያና ኤርትራ ጦርነትን ተከትሎ ነው ስትለን ነበርና፣ በእርግጥ ሁኔታው እናንተን ብቻ ሳይሆን ሌሎች ቤተሰቦችንም እንደለያየ እረዳለሁ። አሁንም ቢሆን ጦርነቱ እና መለያየቱ የፈጠራቸው ችግሮች በቤተሰቦች መሀል ይታያሉ። ታዲያ ወደ ኤርትራ ለትግል ስትሄድ አንተ ጸረ ኤርትራዊ ነህ ብለው አላሰቡም? እናንተስ ኤርትራን እንዴት መረጣችሁ? ፕሬዚዳንት ኢሳያስ ለምን በእናንተ ላይ እምነት አሳደሩ? እናንተም ወደዛ ለምን ሄዳችሁ? ወደ ኤርትራ ሄዶ ለመሄድ ምንድን ነው የጋራ ጠላታችን ለእኛም፣ ለኤርትራዎች የጋራ ጠላታችን ምንድን ነው የሚለውን አየን። ለሁለታችንም የጋራ ጠላት ወያኔ ነው፣ ህወሓት ነው። ህዝባዊ እነዚህ ሰዎች ለሁለታችንም ጠላቶች ናቸው። እኛ ኤርትራ የሄድ ነው አንተ እንድታቆም ፈልገው ኤርትራ የሄድ ነው። ኢትዮጵያ ውስጥ ዲሞክራሲ ለመገንባት አይደለም ኤርትራ የሄድ ነው። ኢትዮጵያ ውስጥ ዲሞክራሲ ከመገንባቱ በፊት መጥፋት ያለበት ነገር አለ። ይሄ መጥፋት ያለበት ነገር ለኢትዮጵያም ለኤርትራም ጠላት ነው። ስለዚህ እሱን ለማጥፋት ነው። አንድ አርጋቸው ጽጌ በየመን ከስድስት ዓመት በፊት መሰለኝ ሲታሰር፣ እናንተ ወደ ኤርትራ ለመሄድ ፍርሃት አላደረባችሁም? ምክንያቱም የትግል አጋራችሁ ተይዞ ያው በቁጥጥር ስር ውሎ በሰቆቃ ይዞታ ሲውል፣ እናንተ ወደ ኤርትራ ስትሄዱ ስጋት አልነበራችሁም? ምክንያቱም እዚህ ቤት ሰብትታችሁ የተደላደለ ኑሮና ስራችሁን ጥላችሁ ነበር የተጓዛችሁት። ወደ ኤርትራ የመሄድ ጉዳይ በእኔ በኩል የምጠብቀው አንተ ሃይስኩል እስክትጨርስ ነበር። ኢንፋክት፣ ሀይ ስኩል ለመጨረስ አንድ ዓመት ሲቀርህ እንደ ወስን ያደረገኝ የአንዳርጋቸው መታሰር ነው። የአንዳርጋቸው መታሰር የባሰ አስጨከነን፣ ጨካኝ ያደረገን፣ እንድንሄድ አደረገን። ወደ ኤርትራ ሄደን እሱ የጀመራቸውን ነገሮች ቶሎ ቶሎ ተግባራዊ እንዲሆኑ ኤርትራ ውስጥ የሚደረገው ነገር ቀስ እያለ የሚሄድ ነገር ነበር ሜይ ቢ ብናፋጥነው ጥሩ ይሆናልና ለማፋጠን ደግሞ ይሄንን ስራ ሊሰሩ የሚችሉ የድርጅቱ ትልልቆች ሰዎች ራሳቸው እዛ መሄድ አለበት አለብን የሚል ነገር የተፈጠረው በእኔ ውስጥ የተፈጠረው ያኔ ነው። ብርሃኑም ታስታውሰ እንደሆነ እና ብርሃኑ በአንድ ሳምንት ልዩነት ነው ሄድ ነው። ሁለታችንም በጋራ የወሰነው ውሳኔ አለም ይገርምሃል። ከልቤ ነው ማውራህ። በጋራ አለም የወሰነው፣ ለመሄድ እኔ ብቻዬን ነው የወሰንኩት። ታስታውስ ለአንተ ንግር ያለው ከመሄዴ ከትንሽ ጊዜ በፊት እንደ መሄድ ነገር ያለው ይህንን ለአንተ የነገርኩትን ውሳኔ ድርጅቱ አያውቅም፣ ማንም የድርጅቱ አባልም አያውቅም። በአንዳርጋቸው መታሰር የነበረውን ትልቅ ሪያክሽን ስናይ እኛም የእሱ መሄድ ሆዳችንን ስለበላው፣ እሱም ከአንተ የሚያንሱ ልጆች ነው ጥሎ የገባው። ስለዚህ አንተ ሃይስኩል ሳትጨርስ ለመሄድ ካስወሰነኝ ነገር አንዱ ሶስት ልጆች አሉት። ሶስቱ ልጆች ውስጥ ሁለቱ ካንተ ያንሳሉ በእድሜ እና ካንተ የሚያንሱ ልጆችን ይዞ እሱ ወያኔ እጅ ከገባ እኔ ኤርትራ ጄ ማልሰራበት ምንም ምክንያት የለም። እንደውም ያናርጋቸውን መፈታት ማፋጠን አለብን ብለን ቆርጠን ነው የተነሳእና እና በዛ ውስጥ መሳተፊያ ደስ ይለኛል። ምን አልኩ ታሳሳለህ፣ በህይወት ላታይ ትችላል አላልኩም? እሱም ብዬ ነው የሄድኩት። በጣም ስለ ዲሲ የሚናፍቅ ነገር ምንድን ነው አብረን የምናሳልፋቸው ጊዜዎች ሬስቶራንት የምንሄድባቸው ጊዜዎች፣ ቤት ውስጥ የምንጫወታቸው ጨዋታዎች፣ እስፔሻሊ ስንወያይ አንብበህ የምትጠይቀኝ ጥያቄ፣ ልንተኛ ስንል አልተኛም ብለህ ጥያቄ የምታነሳቸው እና ሁለታችንም አንዳንዴ እስከ ጠዋት ድረስ ስንከራከር ምንቆያቸው ጊዜዎች። ቨራዚን ሰንተር ባስኬትቦል በጣም ትወዳለህ። ገንዘብ የነጨረስከው አንዱ በሱ ነው። ቨራይዝን ሰንተር አብረን ሄደን የምንጮኸው ጩኸት እና አንተ ኩክሊ፣ በፍጥነት ከዛ አካባቢ ካሉ ልጆች ጋር አንድ ላይ ሆነህ በቃ ልጆች ታመጣለህ ምትላለህ። እሱ እኔ ዳላስ ካውቦይ ደጋፊ ነበርኩ፣ አንተ ሬቪንስ ደጋፊ ነበርክ። ሁለቱ በሚጫወቱበት ጊዜ ሁሌ ሬቪንስ ነበር የሚያሸንፈው እና የምታበሳጨኝ ነገር በተለይ ጌሙ ሊያልቅ አካባቢ እኔ ታውቃለህ፣ ወደ ተዳድጄ ሲሄድ የመኝታ ጊዜ አልደረሰም አባባ ምትለኝ፣ እነሱ ትልያል ትምህርት ቤት ማደርስህ አርብ ከትምህርት ቤት ሳመጣ ዲነር የት ነው ምን ብላ ብዬ አስመርጠሃለሁ ትመርጣለህ። አንዳንዴ ትዝ ይለኛል የት ልን ስልህ ይሁኔ ትልኝና እንደዚህ እስክስታ ታሳየኝ ነበር ማዕዛ ቤት። እነዛ ጊዜዎች ዲሲን ለቅቄ ሲሄድ በጣም በጣም ከሚያስታውሱኝ ጊዜዎች አንዱ እሱ ነው። ሌሎች ብዙ ነገሮች አሉ፣ ግን ከአጠገቤ አልለይም ያሉት ስፔሻሊ ከአንተ ጋር የምናሳልፋቸው ጊዜዎች ናቸው። በእርግጥ ደግሞ አንተ እና ሁለት ቤስት ፍሬንዶቹ ነበሩ ቶሚ እና አቡ አራታችን ሆነን ላይብረሪ ብናሳልፋቸው ጊዜዎች እንዴት እነዛ ልጆች በተለይ አቡታ ቃል ጥያቄ ያበዛል። ምን ይላል ታው ስትለውም አይተውም ይጠይቃል። ቶሚ ትንሽ ዝምተኛ ነው። ቤት ውስጥ እኛ ቤት ይመጡ ነበር። ሁላችሁንም ሰብስብ ቤቱ ተራረጋችሁ ነበረ። ትምህርት ቤት ስትመርጥ የት ሃይስኩል ልግባ ብለህ ያደረግናቸው ክርክሮች እንዴት ኮንቪንስ እንዳደረገኝና እንዴት ጎንዛጋ ኮሌጅ ሃይስኩል እንደገባ ምክንያቱም ማሚ እንትን ልትገባ ፈልጋ ነበረ። ምንድነው ቤኒከር፣ ቤንጃሚን ቤኒከር፣ ቤንጃሚን ቤኒከር በጣም ጥሩ ነው፣ ግን የመጨረሻው ውሳኔ ያንተ ነበረ። እሱ ትዝ ይለኛል። ጎንዛጋ በጣም ውድ ትምህርት ቤት ነው። አብዛኛውን ኦልሞስት 90 ፐርሰንት ስኮላርሺፕ አግኝተ ነው። እነሱ ጊዜዎች፣ የምንዋያቸው ጊዜዎች እና ላይክ ካደክ በላት ጓደኛ ነበር። ኦፍኮርስ ኦሽን ሲቲ ትዝ ይላል። ኦሽን ሲቲ፣ ኦሽን ሲቲ ሄደን ጀርባዬ ላይ ውሰደኝ የምትለው በዛ በእንትን ላይ ምንድን ነው ያ ስሙን መላቃ የሚያንሳፈፍ ነገር ደስ ውሃ ላይ የምትሄድበት ነገር ምንድን ነው የሚባለው? እሱ ላይ ወጥተን አንድ ላይ እንሁን እያልክ እንትን የምትለኝ። ደሴ አይፎን ፎር ገዝቼ ለመጀመሪያ ጊዜ አይፎን ፎር ገዝቼ የኔ ስትጠቀሙ ውሃ ውስጥ አስገብተህ ጥለው፣ በገዛ በገዛን በሶስተኛው ቀን መቀየር ነበረብኝ። ዶስ ቲንግስ በጣም በጣም ትዝ ይለኛል እና ከፋሚሊ ጌቱ ጌዘር በልቱሙር የምንሄደው ሁሉ ጊዜ በእንትኖች ባልቱ በፋሲካ በታንክስጊቪንግ ጊቪንግ፣ እና በገና ሶስት የተለያዩ ፋሚሊዎች ጋር እንሄድ ነበር እና ያን ጊዜ እናንተ ተሰብስባቸው ልጆች የምትጫወቱት ጨዋታ እነሱን ነው አይሚስ እና የነዛ ጊዜ ሲመጣ ሁሌ እንትን ይለኛል፣ በጣም በጣም ይለኛል። እና በተለይ ጌም ትልልቅ ጌሞች ሲኖሩ አንተ ራስህ ስትጽፍልኝ ነበር፣ አባባ ይሄ ጌም እየመጣ ነው እኔ ጋ ብትሆን አይወሽ ትለኝ ነበር እና ያኔ እነዛ በጣም ሚስ አረጋቸዋለሁ። ወደ ኢትዮጵያ ከ26 ወይ ከ27 ዓመታት በኋላ ለመመለስ የወሰንከው ለምንድን ነው? ምክንያቱም ለረጅም ጊዜያት አልተያየንም ከእኛ ጋር እና ሁሌ ትመጣለህ፣ ከዛ ደግሞ ትሄዳለህ። ለምን? በእርግጥ ኢትዮጵያ ውስጥ ለ28 ዓመት አልሄድኩም። ሳልወድ ነው፣ በግድ መግባት ስላልቻልኩ ነው። አሁን ለመሄድ በጣም ከአንተ ጋር ብዙ ጊዜ ባሳልፍ ደስ ይለኛል ግን አንድ የተጀመረ ትልቅ ፕሮጀክት አለ ኢትዮጵያ ውስጥ የነጻነት፣ የፍትህ፣ የዲሞክራሲ ፕሮጀክት አለ፣ አላለቀም እሱ። አሁን በእርግጥ ኢትዮጵያ ውስጥ ጠቅላይ ሚኒስትር አብይ መምጣት ብዙ ነገሮችን ለውጧል፣ ግን እነዚህ የተነሳንባቸውን መሰረታዊ ነገሮች ገና አልጨረሰም ሰው። እነዛ ነገሮች ብዙ ውይይቶች ይፈልጋሉ፣ ብዙ በእውቀት የሚሰሩ ነገሮችን ይፈልጋሉ እና እኔን እና ድርጅቴን ሌሎችንም ሰዎች ኢትዮጵያ ውስጥ ይፈልጋሉ። ኢትዮጵያ ውስጥ መመለስ ያለባቸው ጥያቄዎች አሉ። ኢትዮጵያ ምን አይነት የምርጫ ስርዓት ያስፈልጋታል የሚል ጥያቄ መመለስ አለበት። ኢትዮጵያ ምን አይነት የመንግስት ቅርጽ ያስፈልጋታል የሚለው ጥያቄ መመለስ አለበት። ኢትዮጵያ ምን አይነት የመንግስት ስትራክቸር ያስፈልጋታል የሚለው ጥያቄ መመለስ አለበት። የኢትዮጵያ ህገ መንግስት መሻሻል አለበት። የት ጋር የሚሻሻለው እሱ መወያየት አለብን። ምን አይነት ኢትዮጵያ ትፈጠራለች የሚለው ጥያቄ መመለስ አለበት። ያንን ለመመለስ የእኛ ድርጅት የራሱ ትልቅ ሚና አለው ብዬ አምናለሁ። እሱን ነገር መጨረስ አለብኝ ብዬ አንድ ነገር ጀምሬ ታውቃለህ፣ ጀምሬ ሳልጨርስ ብቀር ደስ አይለኝም። ያላለቀ አንፊኒሽድ ፕሮጀክት አለ፣ እሱን መጨረስ አለብኝ እኔ እና አንተን በተመለከተ ከኤርትራው የተሻለ ነው ብዬ አምናለሁ አሁን ያለን ምክንያቱም፣ ኢትዮጵያ ኬርኩ አንደኛ አንተ ራስህ ኢትዮጵያን በሚገባ ማወቅ የሚገባ ቦታዎች አሉ፣ ከዚህ ፊት የጠየቀኝ ቦታዎች አሉ ኢትዮጵያ ውስጥ። ኢትዮጵያ ታሪካዊ ሀገር ናት። ያችን ታሪካዊ ሀገር እኔ በህይወት ቆሜ አብረን ብና እፈልጋለሁ። ቶሎ ቶሎ መገናኘት እንችላለን ከበፊቱ የበለጠ። ና ስትለኝ ሮጬ መምጣት እችላለሁ። ከአሜሪካ ከኢትዮጵያ ወደ አሜሪካ ና ካልከኝ መምጣት እችላለሁ። አንተም ና ስልህ መምጣት ትችላለህ። ኢንፋክት እኔ እና አንተ እኮ አሁን መቼ ነው? ኦገስት ላይ ትሄዳላለ። ትምህርት ቤት ከሄድክ እኮ እዚህም አንገናኝም እዛ ብቻ አይደለም እዚህም አንገናኝም። ና እኔ እና አንተ ደፍንትሊ አሁን ካሁን በኋላ ከበፊቱ ይበልጥ የምንገናኝ ሰዎች ነን እና ብዙ እንዳለፉት ሶስት ዓመታት አንሆንም። እሱ ትራስት ሚ ትንሽ ጊዜ ነው አሁን የቀረን። የመጨረሻው ጥያቄ ሌላ እኔን የምትመክረኝ ወይም የምትሰጠኝ የማበረታቻ ቃል ካለ። ለእኔ የመጨረሻው ነገር ብነግርህ ታስታውሳለህ፣ ዳላስ ኤርፖርት ላይ ሆነን ምን እንዳልኩህ፣ ምን እንዳልከኝ እኔ እንድትሆን ያሳደግኩህ ነገር አለ። እሱን ነገር ከሆንክልኝ ለእኔ ኖረህልኛል። ከዛ በኋላ ለራስህ ትኖራለህ። ትምህርት ቤት ጨርስ። የባችለር ዲግሪ አይበቃህም፣ ከዛ በላይ መጨመር አለብህ እና እነሱን ሁለት ነገሮች ካደረክ በፍጹም አንተን በመውለዴና በማሳደገ እጅግ በጣም ደስ ይለኛል። እሱን ደስታ አትቀማኝ። ኬፕድ እሱን ካደረክልኝ ዩ ሀቭ ዳን ቱ ሚ ኤቭሪቲንግ all the time yeah <laughs> የጋቢና ጉዞአችን ይቀጥላል። ተከታዩ ዘገባ በኢትዮጵያ ሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋቶችን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ነው። ተከታዩ የግጭቱ መንስኤና የደረሰ ጉዳቶችን አልፎም የፌዴራልና የክልል መንግስታት የጸጥታ ጥበቃ ግንኙነትን ከህግ አንጻር አሉላ ከበደ በቀጣዩ ውይይቱ ይገመግማል። ስሜ አሊ አስ አል ይባላል። ከሶማሌ ክልል የቀድሞ ፓርላማ አባል ነኝ ነበርኩ። አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ህዝብ ለመዳን ተነስቶ የተቋቋሙበት መድረክ አፋ ጉባኤ ነኝ። እኔ ዶክተር እስማኤል ቆዳህ ነው የሚባለው እዚህ ኖርዝ አሜሪካ ነው የሚኖረው። የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወሸንጎ ለኦልሞስት ሀያ አመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው ከመንባት ነኝ። በምሰው በንቲ ይባላለሁ። በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር ነኝ። ሙልጌታ አረጋዊ የህግ ባለሙያ ነኝ። እንግዶች፣ የሁላችሁም አመሰግናለሁ። መሰንበቻውን በጅጅጋ የደረሰ ሁከት መነሻ አይሁን እንጂ ቀደም ሲልም ሲነሱ የነበሩ አንዳንዶች በዚህ ውይይት የምትሳተፉትን ጨምሮ በተደጋጋሚ ታቀርቧቸው የነበሩ ቅሬታዎች ለዚህ ውይይት ምክንያትም ሆነዋል። እስኪ መሰንበቻውን የሆነውን ነገር በአጭሩ በመመልከት እንጀምር። አቶ አሊ ቀደም ብለው እንደነገሩን የአካባቢው ተወላጆች ያላችሁበት ማህበር ነው የሚወክሉት። ባለፈው ቅዳሜ ምንድን ነው የሆነው? እርሶ እስከሚያውቁት ድረስ በተጨባጭ የሆነውን ባጭሩ ይንገሩን። ያለፈው ቅዳሜ የተከሰተው ነገር በጣም አሳፋሪ፣ በጣም ያዝን ነገር ነበረ። እንደሰማችሁ ጅያ ውስጥ የሚኖሩ ሌላ ብሄር ተወላጆች ከሰማሌዎች ማለት ነው ያው ሀብታቸው ተሰርተዋል ቸው ተፋል ወታቸው ይቀጥዋል የእምነት ቤቻቸው ቤተክርስቲያኖች እስከ እስከሰባት የሚደርስ ተቃጥለዋል። የተወሰነ አካባቢ ደግሞ ቄሶች ያቀልለዋል። ስለዚህ ይሄ ችግር መነሻው ስናየው ሁለት ነገሮች ናቸው። አንዱ የሶማሌ ክልል መስተዳደር የነበረው አቶ አብ እኔ ካልማራው የሶማሌ ክልል ምንም እንዳይቀር ሁሉም አፍርሶ እንዲሄድ የሶማሌና የሌሎች ኢትዮጵያ ህዝብ ጠላቻ ለመስጠር አሁን ቤተክርስቲያኖች ለመቃጠል ሌላ አላማ አድ ከኢትዮጵያ ከእምነት የተነሳ ግጭት ለማስፈር ነው። የተለያዩ ቦታ ኢትዮጵያ ውስጥ ያለው መስጊዶች እንድቃጠል በቃ ። ስለዚህ መስጊዶችን ከተቃጠለ ሁለት እምነት መካከል የተፈጠረ ግጭት ነው ማለት ነው። ይሄንን ግጭት ደግሞ ከተፈጠረ በቃ ሀገሩ ፈርሰዋል ማለት ነው። ሀብት ብቻ ሳይሆን ይሄንን አላማ ሌላ ትላልቅ የቀድሞ ባለስልጣናት የሚያቀረው ሰዎች ግጭም አለበት። ተጣርቶ ይህ ጉዳይ ምንቹ የነበሩ ሰዎች ከኋላ የነበሩ ሰዎች ህግ ፊት በፊት መቅረብ አለባቸው። አቶ ደምሰው እርስዎ ድርጅት የኢትዮጵያ ሰብአዊ መብት ኮሚሽን በአካባቢው ቅርንጫፍ ጽሕፈት ቤት አላችሁ፣ በየጊዜው ተከታትላችሁ መግለጫ ታወጣላችሁ። እስኪ ባጭሩ በጅጅጋ ያለውን ሁኔታ ኮሚሽኑ እስከደረሰበት በተጨባጭ ባለፈው ቅዳሜ የተፈጠረውን ሁከት እንዴት ነው የገመገማችሁት? መልካም አሉላ። ባለፈው ቅዳሜ የተከሰተው ነገር ቀደም ሲል ያሉት ተናጋሪ እንደገለጹት እጅግ አጸያፊ ተግባር ነው። የሆነው ነገር ምንድን ነው? በአካባቢ የሰዎች ተዘዋውሮ የመስራት መብት፣ በሕይወት የመኖር መብት፣ ንብረት የማፍራት መብት እንዲሁም ደግሞ የአምልኮ ነጻነትን ጭምር የሚጋፋ ብቻ ሳይሆን ለመልካት ያለመ እንቅስቃሴ እንደሆነ እንወስዳለን። ጥቃቱ በዋነኝነት በብዙሀኑ በነጋዴው ማህበረሰብ እና በሌሎቹ ላይ ያተኮረ ቢሆንም ምናልባት ብሔር ተኮር ብል ጉዳዩን የሳትኩ አይመስለኝም። ምክንያቱም ተጠቂዎቹ ሌሎች ስለነበሩ እሱ ብቻ ሳይሆን አካባቢው ላይ የሰው ሕይወት መጥፋቱን፣ ቤተክርስቲያናት መቃጠላቸው፣ ንብረት መውደሙ ሌላ ጉዳይ ሆኖ ከአካባቢው ለመውጣት እንኳን ፍላጎት የነበራቸው ሰዎች አሁን ባለን መረጃ መውጣት ያልቻሉበት ሁኔታ እንደነበረ ነው የሰማ ነው። ከደረሱ ጥቃት አኳያ ስናየው አሁን መጀመሪያ ጥቃት ከደረሰባቸው ተቋማት ጥቃት ሰለባ የሆን ነው። በመጀመሪያ እኛ እኛ ነን የኢትዮጵያ ሰብአዊ መብት ኮሚሽን የዲሞክራሲ ተቋም ነው። ጽህፈት ቤታችን ተቃጥሏል። ንብረት ወድሟል። መኪና ተወስደዋል። ኮምፒውተሮች እንደዚህ ተወስደዋል፣ ተዘርፈዋል። ዶክመንቶች ተቃጥለዋል። አንድም የተረፈ ነገር የለው። እንግዲህ ይሄ ለምን ሆነ የሚለውን ካየን፣ ባለፉት ጊዜያት አሉላ ባለፈው አንተም እንደምታስታውሰው የቀረቡ ቅሬታዎች ነበሩ። በሶማሌ ክልል የሀገር ሽማግሌዎች የቀረቡ ቅሬታዎች ነበሩ። ሌሎችም በቡድንና በግል የቀረቡ ቅሬታዎች ነበሩ። እነዚህ ሁሉ እንዲጣሩ እጅጋ ከተማ ለሚገኘው ቅርንጫፍ ቤታችን ልከን ነበረ። ባለሙያዎቻችን ይሄንን እንዲሰሩ፣ እንዲያጣሩ ይሁንና ይህንን በማጣራት ስራ ላይ ሳሉ ወከባና የተለያየ እንግልት ሊደርስባቸው ነው። በዛ ሂደትም ሆነው ምመራ ስራው ለማጠናቀቅ የደረሱበት ሁኔታ ነው የነበረው። ዶክተር እስማኤል ቀደም ብሎ እንደገለጹል ረጅም ዓመታት የዘለቀ በመብት ጉዳዮች ላይ የሚሟገት ድርጅት ነው የሚመሩት የኢትዮጵያ ሶማሌዎች ዲሞክራሲያዊ ምክር ቤት። እናንተ እስከተረዳችሁት ድረስ የሆነው ምንድን ነው? ለሞቱት ሰዎች በጣም ሀዘኔን አስተላልፋለሁ። በዛ በንብረት ላይ የደረሰባቸው ሰዎች። ፕሬዚደንቱ ይሄንን ያደረጉት እኔ ከሞት ሰርዶ አይቀል የሚለው አይነት ነው የጀመሩት። ይህንን ደግሞ ከዚህ በፊት ወደ ኋላ ተመልሰን ብንመልከት እንደዛ አይነት ድርጊት ያደረጉ ነበር እና ምንም አዲስ ነገር አይደለም። ግን በተለይ አሁን አዲሱ ይሄ ኢትዮጵያ ውስጥ ለውጥ ከመጣ በኋላ ለመጀመሪያ ጊዜ ትንሽ የዲሞክራሲ በመጣበት ጊዜ የእኛ ህዝቦች እዛ ከአንድ ሺ አምስት መቶ በላይ ድሬዳዋ ውስጥ ስብሰባ ነበራቸው። እና እሱ የሞከረው እንደ ድሮ ተው ድሮ ኢትዮጵያ ውስጥ የሆነ ስብሰባ ማካሄድ ይቀርና በውጪም ስለ እሱ ነገር አንድ ነገር ካነሳ ቤተሰቦች ማሰር መግደል ነበረ እና ይህንን አቤቱታ ለብዙ አቅርበን የሚሰማ ጆሮ አልነበረም። በዛ እና ለማሳጠር፣ እዛ ድሬዳዋ ውስጥ ትልቅ አይነት ስብሰባ እየተካሄደ በዚህ በአይሻ በኩል አድርጎ የእሱ ልዩ ፖሊስ የሚባል አለ ነገሩን ለማፍረስ ሞክሮ ነበረ፣ አልተሳካለትም። ሁለተኛው ደግሞ ሰዎቹ ከዚህ ስብሰባ በኋላ ወደዛ ለመሄድ እየሞከሩ ነበረ። እና አሁን መጨረሻ ላይ የምናየው መውደቁ ላይ ስለደረሰ ሌሎቹን ኢትዮጵያኖች ላይ አንደኛ የእሱን ችግር የኦሮሞና የሶማሌ ጦርነት ለማስመሰል ከዚህ በፊትም አድርጓል። ሁለተኛው ደግሞ በዚህ በቤተ ክርስቲያኖች ላይ የእስልምናና የሙስሊም ጦርነት ለማስመሰል እና ራሱን ከዛ ለማውጣት ነው የመከረው። ወደ አቶ ሙልጌታ ሊሄድ አቶ ሙሉጌታ እንደ ህግ ባለሙያ የተፈጸሙትን ሁኔታዎች ይልቁንም ደግሞ ከህግ አንጻር የፌዴራሉን መንግስት ጣልቃ ገብነት የሚጠይቁና የገባበትን ሁኔታ አስመልክቶ ከሚነሱ ጉዳዮች ጋር የተዛመዱ ሁኔታዎች እንዲመለከቱ ነው የጋበዝኩት። መቼ ነው የፌዴራል መንግስት በክልሎች ችግሮች ሲፈጸሙ ጣልቃ መግባት የሚችለው? የጅጅጋውን እንዴት ይመለከቱታል? አቶ ሙሉጌታ፣ እንግዲህ ሁለት ሉዓላዊ መንግስታት አሉ ብለን ነው የምናስበው በፌዴራሊዝም ውስጥ አንዱ የክልል መንግስት ነው። ሌላው ደግሞ የፌዴራል መንግስት ነው። በክልሎችና በፌዴራሉ መንግስት መካከል ያለ ግንኙነት አለ። ያ ግንኙነት የሚገዛው በሀገሪቱ ህገ መንግስት ነው። እሱ የሀገሪቱ ህገ መንግስት አሁን በቀረበው ጥያቄ ላይ ግልጽ የሆነ መልስ ይሰጣል ብዬ አስባለሁ እና አንድ ክልል ውስጥ የሆነ ችግር ሲፈጠር ፌዴራል መንግስቱ መቼ ነው መግባት የሚችለው ለሚለው ጥያቄ በመጀመሪያ ደረጃ ችግር ሲፈጠር ክልሉ ራሱ ችግሩን አድሬስ ማድረግ አለበት ተብሎ ይታሰባል እና ክልሉ በራሱ ችግሩን ማስወገድ ካልቻለ የፌዴራል መንግስት እርዳታ መጠየቅ የሚችልበት አግባብ አለ። አንዱ ይሄ ነው። የክልል መንግስት እኔ ራሴ ችግሩን ማስወገድ ይችላለሁ ብሎ ካሰበ የፌዴራል መንግስት ይገባል ተብሎ አይጠበቅም። ግን አንዳንዴ የክልሉ መንግስት ከአቅሙ በላይም ቢሆን ችግሩ ስቲል ከአቅሜ በእኔ አቅም ሊፈታ የሚችል ነው ብሎ ድርቅ ሊል ስለሚችል ይህንኑ አድሬስ ለማድረግ ህገ መንግስቱ ለፌዴራል መንግስት የሰጠው ስልጣን አለ። በመጀመሪያ ደረጃ ጠቅላይ ሚኒስተሩ ከካቢናቸው ሆነው የአቸኳይ ጊዜ አዋጅ ማወጭ ይችላሉ። በአንድ በተወሰነ ክልል ከፈለጉ፣ በአንድ በተወሰነ ቀበሌ የሚሆን ከተማ የአቸኳይ ጊዜ አዋጅ ማወጭ ይችላሉ። ሰራዊታቸውን ማስገባት ይችላሉ ከፈለጉ እና ይሄ የአቸኳይ ጊዜ አዋጅ ደግሞ እንዴት እንደሚታወጭ ያው ህገ መንግስቱ በዝርዝር ያስቀምጣል። ሁለተኛው ፓርላማው ራሱ የህዝብ ተወካዮች ምክር ቤት በአንድ ክልል ውስጥ ከባድ የህግ ጥሰት አለ፣ በተለይ የዜጎች መብት እየተጣሰ ነው ብሎ ሲያስብ የፌዴሬሽኑን ምክር ቤት ጠርቶ ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋልና ይህን ችግር ለማስወገድ ፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሦስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል። ሌላውና የመጨረሻው ጠቅላይ ሚኒስተሩ የጠቅላይ ጦር አዛዥ ነው፣ ኮማንደር ኢንቺፍ ነው የመከላከያ ሰራዊቱ እና የመከላከያ ሰራዊቱ ዋና አዛዥ እንደመሆኑ ጠቅላይ ሚኒስተሩ ህገ መንግስቱን የማክበርና የማስከበር ግዴታ አለበት ይላል። ጠቅላይ ጦር አዛዥ እንደመሆኑ መጠን የሀገሪቱን ሰራዊት የማሰማራት ስልጣኑ ተጠቅሞ አንዳንድ ለምሳሌ በሚስጥር ሊካሄዱ የሚችሉ ወታደራዊ እንቅስቃሴዎችና እርምጃዎች ሊኖሩ ይችላሉ። ሰው ጠቅላይ ጦር አዛዡ መሆኑ የሚያስገኝለት ጥቃቅን ስልጣኖች እሱም ተጠቅሞ አንዳንዴ ጣልቃ የሚገባበት ሁኔታ ያለ ይመስለኛል። ለምሽቶ ያለን የጋቢና ዝግጅት ይኸው ነበር። በቀጣይ ዝግጅት እስከምንገናኝ ሳስተናግዳቸው ያመሸው ቴኖክ ሰማግዘር ነኝ። መልካም ምሽት።